እንደምናመሽታችሁልኛል፣ የተከበራችሁ አድማጮቼ። በቤይጂንጉ አስራ አምስተኛው የዓለም አትሌቲክስ ሻምፒዮና ላይ ከሚሳተፉ ስልሳ አንድ የኢትዮጵያ አትሌቶች የመጀመሪያው ቡድን አባላት ትናንት ተሸኝተዋል። ጥሩ ውጤት ይጠበቃል። በእግር ኳስ ጠንካራው የቼልሲ ቡድን በማንቸስተር ሲቲ እንደማይሆን ተቀጣ። ሌሎች ዜናዎችም አሉን። አብራችሁን ቆዩ። የአትሌቲክሱን ዜና ላስቀድም። አስራ አምስተኛው የዓለም አትሌቲክስ ሻምፒዮና ውድድር በመጪው ቅዳሜ ቤይጂንግ ቻይና የሚጀመረው በደማቅ ስነ ስርዓት መሆኑን አዘጋጆቹ ካወጡት መርሃ ግብር ለመረዳት ችለናል። ገዛኸኝ ጽዮን መስቀል ከአዲስ አበባ እንደ ዘገበው በውድድሩ ከሚሳተፉ ስልሳ አንድ የኢትዮጵያ አትሌቶች የመጀመሪያው ቡድን አባላት ትናንት ተነስተዋል። በተለያዩ ርቀቶች አርኪ ውጤት እንደሚጠበቅ ተጠቅሷል። መቀጠል ትችላለህ ገዛኸኝ። በአምስት የጉዞ ፕሮግራም ተከፋፍሎ ከሚጓዘው ልውጣን ሰላሳ አምስቱ ተወዛዛሪ አትሌቶች ናቸው። ኢትዮጵያ ከስምንት መቶ እስከ ማራቶን በሁለት ቦታ ትሳተፋለች። አትሌት ሙክታር ኢድሪስ በአስር ሺህ ሜትር በሜዳሊያ ሰንጠረዥ ውስጥ ከሚገኙ አንዱ ይሆናል ተብሎ ይጠበቃል። በጉዞው በፊት አነጋግሬዋለሁ። አዎ፣ በጣም ጥሩ ላይ ናቸው። ማጣሪያም ላይ ከኛ የተሻል ፓርትነር ጉድ ተራ እንደነበረ ሆኖም ያን ያደረጉትን ደግሞ እነሱ ይሄን አስተሳሰብ ከኛ የተሻል ፓርት ወጠዋል ብለን ደግሞ እኛ ስጋት የለብንም። እኛም ያቅመሱ ይሮጠናል፣ እሱም ይሮጠዋል። ያው እነሱ አናንስም፣ ሁላችን እኩል ባንሆንም እኛንሳሉ ብዬ አልገምትም። ጥሩ ነገር ይኖራል ብዬ ገምታለሁ። አቶ ሀጂ አዲሎ የማራቶን አትሌቶች አሰልጣኝ ናቸው። ዝግጅታችሁ ምን ይመስላል? የአትሌቶቹስ ውስ ወቅታዊ አቋም ምን ያህል አስተማማኝ ነው? ላልኳቸው እንዲህ ብለዋል። ያው ዞሮ ዞሮ አሁን አትሌቶች በቂ ዝግጅት አድርጓል። ዝግጅት ጨርሷል። አሁን ለውድድሩ በጉዞ ላይ ዝግጅት ላይ ነው ያሉት። አትሌቶች ያው አዲስ አትሌቶች አይደሉም። በፊትም በዓለም ላይ ካሉት ትላልቅ ማራቶኖች በቂ ውጤት ያላቸው አትሌቶች ሆኑ አሁን ያደረጉትም ውጤት ለዓለም ዋንጫውም በቂ ዝግጅት ስላደረጉ ጥሩ ውጤት ያመጣሉ የሚል ተስፋ ያለን ጥሩ ውጤትም እንጠብቃለን ከነሱ። የፊታችን ቅዳሜ በውድድሩ መክፈቻ ላይ የወንዶች ማራቶን ይካሄዳል። በኢትዮጵያ በኩል የማራቶን ተወዳዳሪዎቹ አትሌት ለሊሳ ደሲሳ፣ አትሌት የማነ ጸጋይ እና አትሌት ለሚብርሀኑ በጥሩ ብቃት ላይ መሆናቸውን ውድድሩንም በጉጉት እንደሚጠብቁት ነግረውኛል። ይኸው ነው በእኔ በኩል ያለው። ሰለሞን ገዛኸኝ እናመሰግናለሁ። የሁልጊዜ ተባባሪያችን በአሁኑ ወቅት አዲሱ የአፍሪካ ፉትቦል ኮንፌዴሬሽን ፕሬዚደንት ልዩ አማካሪ ፍቅሩ ኪዳኔ በነገ ዕለት ወደዚያው ስለሚያመሩ በፈቃደኝነት አልፎ አልፎ ሊተባበሩን ቃል ገብተውልኛል። እየተከታተል እናቀርባለን። በሌላ የአትሌቲክሱ ዜና በሴቶቹ ሺ አምስት መቶ ሜትር የዓለምን ክብረ ወሰን የያዘችው ወጣቷ ኢትዮጵያዊት አትሌት ገንዘብ የዲባባ ከሁለት ሳምንት በኋላ ዙሪክ ላይ በሚደረገውና የዓለም አቀፉ አማተር አትሌቲክስ ድርጅት ባዘጋጀው የዳያመንድ ሊግ በሶስት ሺህ እንደምትወዳደር ተረጋገጠ ገንዘቤ ሞናኮ ላይ በቅርቡ በሺህ አምስት መቶ ሜትር የዓለምን ሬኮርድ ከሰበረች ወዲህ በዳያመንድ ሊግ ውድድሮች ስትሳተፍ የመጀመሪያዋ ይሆናል ገንዘቤ ዲባባ በዙሪኩ ውድድር ካሸነፈች የዳያመንድ ሊጉን ዋንጫ ታነሳለች ተብሏል ቀላል እንደማይሆንላት ግን ከወዲሁ እየተገለጸ ነው በአምስት ሺህ የዓለም ፈጣን ሯጭ ሌላዪቱ ኢትዮጵያዊት አልማዝ አያና፣ በሁለት ሺ አስራ አንድ የዓለም ሻምፒዮኗ ኬንያዊት ቪቪያን ቼሪዮት፣ በሁለት ሺ አስራ አንድ በሺ አምስት መቶ የዓለም ሻምፒዮና ጄኒ ሲምሰንና በአምስት ሺህ የብር ሜዳሊያዋ ባለቤት ሜርሲ ቼሮኖ ይቀናቀኗታል። ሩቅ አይደለም፣ ጊዜው ይለይላቸዋል። አትሌቲክሱን በዚሁ ላብቃ። ለእግር ኳስ ስፖርቱ ዜና በቅድሚያ በቀጥታ ወደ አዲስ አበባ ይሆናል የሚወስዳችሁ ድሬዳዋ ከተማ ላይ በሀያ አራት ቡድኖች መካከል በመካሄድ ላይ ያለው የብሔራዊ ቡድኑ አጠቃላይ ውድድር ወደ ወሳኝ ምዕራፍ ተቃርቧል ይላል ገዛ ህንጸውን መስቀል። ውድድሩ በቀጣዩ ዓመት የኢትዮጵያ ፕሪምየር ሊግ ተሳታፊ መሆን የሚችሉትን ሁለት ቡድኖች ለመለየት የሚያስችል ሲሆን ምድብ ማጣሪያው ተጠናቆ ከየምድቡ አንደኛና ሁለተኛ የሚወጡት ወደ ሩብ ፍጻሜ ያለፉት ታውቀዋል። እነማን ናቸው ከየምድቡ ያለፉት ገዛኝ ከምድብ አንድ ድሬዳዋ ከተማና ፌዴራል ፖሊስ ከምድብ ሁለት ጅማ አባ ቡናና አዲስ አበባ ከምድብ ሶስት ሀላባ ከተማና ጅማ ከተማ እንዲሁም ከምድብ አራት ሀውስ ኮድና ሆሳና ከተማ ወደ ሩብ ፍጻሜ አልፈዋል ከሁለት ቀን በኋላም በጥሎ ማለፍ ሲስተም ተጫውተው አራቱ አሸናፊዎች ወደ ግማሽ ፍጻሜ ይደርሳሉ ከዚያም በያዝነው ሳምንት መጨረሻ ላይ ነጥረው የሚወጡት ሁለት ቡድኖች በቀጣዩ አመት ፕሪሚየር ሊጉን የሚቀላቀሉት ይታወቃሉ ማለት ነው። የዘንድሮ የብሔራዊ ሊግ ፉክክር እጅግ በጣም ማራኪ ጨዋታ የታየበትና እንዲሁም ከመቼውም ጊዜ የተሻለ ውድድር መሆኑን ወደዚያ ተጫዋቾቹን ለመመልመል የሄዱ አሰልጣኞች ተናግረዋል። አመሰግናለሁ ገዛኸኝ። ወደ ፕሪሚየር ሊግ ሁለተኛ ሳምንት ጨዋታ ስንሸጋገር ደግሞ ትላንት በኢታድ ስቴዲየም ያምናው ሻምፒዮና ቼልሲ ያውም በሜዳው በማንቸስተር ሲቲ ሶስት ለባዶ መሸነፉን እናገኛለን። የማንቸስተር ሲቲ አሰልጣኝ ማኑኤል ፔሌግሪኒ ከጨዋታው በኋላ ውጤቱ እንዳስደሰታቸውና ቡድናቸው ግብ የጠማው በመሆኑ በእልህና በቁጣ መጀመሩን ተናግረዋል። የሆዜ ሞሪኖ ምላስ ለሽንፈት ዳርጓቸዋል ሲሉም ፔሌግሪኒ ተችተዋል። ሞሪኖ በበኩላቸው ጥሩ ሆነን ተሸንፈናል ማለታቸው ብዙዎችን አስገርሟል፣ ሌሎችን ደግሞ አስቆጥቷል። we were the, the best team by far in the second half uh, what they did in the first half we did in, in the second half basically we dominated the game በዘጠና ደቂቃው ጨዋታ ሁለት እንኳን የግብ ሙከራዎች ያላደረገውና ወገቡ ተሰብሮ የሚጨብጠው ጠፍቶት በፍጹም ብልጫ የተሸነፈው ቼልሲ እንዴት የተሻለ ተጫውቷል ይኑላል ሲሉም ደጋፊዎቻቸው ምረታቸውን ገልጸዋል። በሌሎች ጨዋታዎች አርሰናል ክሪስታል ፓላስን ሁለት ለዜሮ ረትቷል። አርሰናል ያገባው አንድ ብቻ ነበር። ክሪስታል ፓላስ በራሱ ላይ አንድ አግብቶ ነው የተሸነፈው። ካለን ጊዜ አንጻር በዚሁ ላብቃ። ሳምንት በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰለሞን ክፍሌ ነኝ። ሰላም፣ ደህና ቆዩኝ።